ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድመልን። አውስትሬልያ እስራኤል ላይ ማዕቀብ እንድጥል ጉትጎታ እየተደረገ ነው። አውስትሬልያ ውስጥ የተከሰቱ የተፈጥሮ አደጋዎች ምጣኔ ሀብቱ ላይ ሁለት ነጥብ ሁለት ቢሊዮን ዶላር ኪሳራ ማድረሳቸው ተመለከተ። የአውስትሬልያ ብሔራዊ የሴቶች እግር ኳስ ቡድን አዲስ አሰልጣኝ አገኘ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትሬሊያ መንግሥት እስራኤል ጋዛ ላይ የጣለችውን የእርዳታ ማዕቀብ አስመልክቶ የተወሰኑትን ኢላማ አድርጎ ማዕቀብ እንዲጥል ግፊት እየተደረገበት ይገኛል። የሌበር የሕዝብ ተወካዮች ምክር ቤት አባል ኤድ ሆሲክ፣ የቀድሞው የሌበር የውጭ ጉዳይ ሚኒስትሮች ጋሬት ኢቫንስና ቦብ ካር እስራኤል ወታደራዊ ጥቃቶቿን ካልገታችና የእርዳታ ማቅረብ ገደቧን ካለነሳች አውስትሬልያ ከእንግሊዝ፣ ፈረንሳይና ካናዳ ጋር በማበር እስራኤል ላይ ኢላማ ያደረገ ማዕቀብ እንድጠል ጠይቀዋል። ይሁንና ጠቅላይ ሚኒስትር አንቶኒ አልበኒዚ የእሳቸው ትኩረት ለእስራኤላውያንና ፍልስጤማውያን ሰላምና ደህንነት ላይ ነው በማለት ጥሪዎቹን ወደ ጎን ብለዋል። የፍልስጤም አውስትሬልያ የእርዳታና ድርጊት ድርጅት አንቂ ሪም ቦሮስ ከአውስትሬልያ ጠንካራ ጣልቃ ገብነት እንደሚያስፈልግ ሲያሳስቡ፣ አውስትሬልያን ጨምሮ ፍትህን ከልባት ላይ ለማድረስና ነጻነትን ለሁሉም ለማላበስ ኃላፊነቱ ሉላዊ ነው። የመጀመሪያው እርምጃ ጋዛ ውስጥ እየሆነ ያለውን ማስቆም፣ ያም ማለት ምልክቶቹን ብቻ ሳይሆን እዚህ ላይ ነው መጠንቀቅ ያለብን ብለዋል። ይህ በእንዲህ እንዳለም ጠቅላይ ሚኒስትር አንቶኒ አልቤኒዚ አውስትሬልያ የመከላከያ አቅሟን ለማጎልበት ተጨማሪ ገንዘብ እንደምታክል አስታወቁ። ጠቅላይ ሚኒስትሩ ማባራቸውን የሰጡት ዩናይትድ ስቴትስ አውስትሬልያ በርካታ ቢሊዮን ዶላሮች በመከላከያ ወጪዋ ላይ እንድታክል ቀጥተኛ ጥያቄ ማቅረቧን ተከትሎ ነው። ዩናይትድ ስቴትስ ጥያቄዋን ያቀረበችው በሲንጋፖሩ ሻንግሪላ የመከላከያ ውይይት መድረክ ወቅት በመከላከያ ሚኒስትሯ ፒት ሄግሴት አማካይነት ለአውስትሬሊያ ምክትል ጠቅላይ ሚኒስትርና መከላከያ ሚኒስትር ሪቻርድ ማርስ ነው። ዩናይትድ ስቴትስ አውስትሬሊያ የመከላከያ በጀቷን ከጠቅላላ የሀገር ውስጥ ምርት ገቢዋ በሶስት ነጥብ አምስት ፐርሰንት ከፍ እንድታደርግ የሚጠይቅ ሲሆን ይህም ማለት አውስትራሊያ 40 ቢሊዮን ዶላር ተጨማሪ ዓመታዊ በጀት ምደባ እንድታደርግ ግድ ይላል። ጠቅላይ ሚኒስትር አንቶኒ አልቤኒዚ አውስትራሊያ የመከላከያ በጀቷን ከፍ እንዳደረገች የጠቆሙ ሲሆን አሁን ያለው የመከላከያ በጀት ከአውስትራሊያ ጠቅላላ የሀገር ውስጥ ምርት 2.3 ፐርሰንት ነው። ይሁንና የዩናይትድ ስቴትስ ግፊት ወደ 3.5 ከፍ እንድታደርግ ነው። ይህንኑ ተከትሎም አቶ አልቤኒዚ ሲያስረዱ መከላከያን በተመለከተ የሚሆነው ምንድነው? አስፈላጊነትና የአቅም ግንባታ ከተለየ በኋላ ለዚያ መጣኝ አቅርቦትን ማድረግ ነው። የእኔ መንግስትም እያደረገ ያለው ይህንኑ ነው፣ የአቅም ግንባታችንና የጋራ ግንኙቶቻችን ላይ መዋለ ንዋይን ማፍሰስ ብለዋል። በዚህ ዓመት ውስጥ አውስትራሊያ ውስጥ የተከሰቱት የተፈጥሮ አደጋዎች የሁለት ነጥብ ሁለት ቢሊዮን የምጣኔ ሀብት ኪሳራ ማድረሱን የሳይክሎን አልፍሬድ የኒው ሳውዝ ዌልስ እና የኩዊንስላንድ ጎርፎች ያደረሱትን ጉዳቶች አስመልክቶ ትንተና ያደረገው የበጅሮንድ ጽፈት ቤት አመላክቷል። በጅሮንድ ጂም ቻልመርስ የመንግሥት ቀዳሚ ትኩረት ጉዳት የደረሰባቸው ማኅበረሰባት እንዲያገግሙና መልሰው እንዲቋቋሙ ማድረግ መሆኑን ገልጠዋል። የኒው ሳውዝ ዌልስ መንግሥት በ2035 91 ቢሊዮን ዶላር የቱሪዝም ገቢ ለማስገኘት የማስታወቂያ ዘመቻ ጀምሯል። የኒው ሳውዝ ዌልስ መንግሥት ግቡን ለመምታት የ4.9 ፐርሰንት ዓመታዊ የቱሪስቶች ገቢን ማግኘት ግድለዋል። የፖላንድ ብሔረተኛ እጩ ፕሬዚደንት ካርል ኒሮኪ በሁለተኛ ዙር ፕሬዝደንታዊ ምርጫ 50.89 ፐርሰንት ድምፅ በማግኘት አሸናፊነትን ተቀዳጅተዋል። ኒሮኪ በአውሮፓ ኅብረት ላይ ተጻራሪ አቋም ያላቸው ሲሆን ድል የነሱትም የመዲናይቱን ዋርሶ ከንቲባና አፍቃሪ የአውሮፓ ኅብረት የሆኑትን ራፋው ሻስኮውስኪን ነው። የአዲሱ ተመራጭ ፕሬዚደንት ድል ለጠቅላይ ሚኒስትር ዶናልድ ታስክ የራስ ምታት እንደሚሆንም ተናግረዋል። ምንም እንኳ የፖላንድ ፓርላማ አብላጫ ሥልጣን ያለው ቢሆንም ፕሬዚደንቱ በውጭ ጉዳዮችና የመከላከያ ፖሊሲ ድምፅን በድምፅ የመሻር መብት አለው። ጆ ሞንቴምሮ አዲሱ የአውስትሬሊያ የሴቶች ብሔራዊ እግር ኳስ ዋና አሰልጣኝ ሆነው ተሰይመዋል። ሞንቴምሮ እስካሁን እስከ 2028ቱ የሎስ አንጀለስ ኦሎምፒክ የሚቆይ የሦስት ዓመት ውል ፈርመዋል። ከፊታቸውም በ2026 አውስትራሊያ ውስጥ የሚካሄደው የእስያ ዋንጫና በ2027 ብራዚል ላይ የሚከናወነው የዓለም ዋንጫ ውድድር ይጠብቃቸዋል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 86 ኢትዮጵያ ብር ከ49 ሳንቲም ይዘረዝራል። አንድ የአውስትራሊያ ዶላር 64 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 56 ዩሮ ሳንቲም ይመነዘራል። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። አውስትሬልያ እስራኤል ላይ ማዕቀብ እንዲጥል ጎትኮታ ይደረገ ነው። አውስትሬሊያ ውስጥ የተከሰቱ የተፈጥሮ አደጋዎች ምጣኔ ሀብቱ ላይ ሁለት ነጥብ ሁለት ቢሊዮን ዶላር ኪሳራ ማድረሳቸው ተመለከተ። የአውስትሬልያ ብሔራዊ ሴቶች እግር ኳስ ቡድን አዲስ አሰልጣኝ ያገኘ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስፔስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።